ዓለም ላይ ባለው አስገዳጅ የጤና ሁኔታ ምክንያት ብዙዎች በቤት ውስጥ እንዲውሉ ተገደዋል። በዚህ ሰዓት ሴቶች ከከባድ የስራ ጫና ጀምሮ ለቤት ውስጥ ጾታዊ ጥቃት እየተጋለጡ መሆኑም የዓለም አቀፍ እውነታ ሆኗል። ኢትዮጵያ ውስጥም ከጾታዊ ጥቃት ጋር የሚሰሩ ድርጅቶች የኮቪድ-19 ወረርሽኝን ለመከላከል በሚል በተወሰደው እርምጃ ሳቢያ ሙሉ ለሙሉ አገልግሎት እየሰጡ አይደለም። ጥቃት የደረሰባቸው ሴቶች በየፖሊስ ጣቢያውና በሴቶችና ህጻናት ጉዳይ ቢሮዎች ማረፊያ ፍለጋ ላይ ባሉበት ሰዓት የሴቶች ማረፊያና ልማት ማህበር ከተባበሩት መንግስታት የሴቶች ጉዳይ ድርጅት ዩኤን ዊሜን ጋር በመተባበር የድንገተኛ ጊዜ የሴቶች መጠለያ ከፍቷል። ሰናይት ዘውዴ የማህበሩ ፕሮግራም አስተባባሪ ናቸው። እንደሚታወቀው ወርልተርስ ኦርጋናይዜሽንም ባወጣው መረጃ መሰረት ዶሜስቲክ ቫዮለንስ በጣም ጨምሯል ከሌላው ከሌላው ጊዜ በተለየ የሚል ሪፖርትም አለ እና ስድስት ሼልተሮች አሉን በአጠቃላይ በተለያየ ቦታ ላይ በደሴ በ ደቡብ በኦሮሚያ እና አዲስ አበባ ላይ ማለት ነው። ሁሉም ሸልተሮች ግን በሽታውን በመፍራት ዝግ ናቸው። እኛም እንደዚሁም የሌሎችም ሸልተሮች ማለት ነው ውስጥ ያሉት ልጆች ለመጠበቅ ተመርምሮ የሚገቡበት ሁኔታ ስለሌለ እየተቀበለን አልነበርም። በዚህ ሁኔታ ግን ከፖሊስም ከተለያዩ ፍትሕ አካላት ጋር ስለመነጋገር ጉዳዩ በጣም እየጨመረ ሴቶችም ወደ እነሱ እየመጡ እንደሆነ ሰማን። እኛ በእነሱ በኩል ነው የምንቀበለው። ችግር የደረሰባቸውንም ሰዎች እንዳናስገባ እንደነገርኩሽ፣ ችግሩ የበለጠ ያሰጋል። እንዳንተው ደግሞ ልጆቹ ከደረሰባቸው በደልና ግፍ በተጨማሪ አሁንም ሌላ ሌላ ችግር ላይ እየወደቁ ነው ያሉት እና ምን ማድረግ አለብን የሚለው ነገር በጣም እያሳሰበን ነበር የነበረው። ኢትዮጵያ ኔትወርክ ኦን ሼልተር የሚባል ጥመት አለን። እሱ ሰባት ናቸው ከአልሳድ ጋር አልሳድ እንደ ሊድ ኦርጋናይዜሽን ሆኖ ይህ ሼልተር መከፈት እንዳለበት ተነጋገርን እና የኢኖቨና ፈንድ የሚያደርገው በዛ ሁኔታ ሊከፈት ቻለ ማለት ነው። ይሄ ነው እንግዲህ መነሻው ሸልተሩ የተከፈተበት። እንግዲህ ከተከፈተ አንድ ሳምንቱ ነው ገና። ቫይረሱ ሀገራችን ላይ ያው እኛ ጋር የነበረበት ሁኔታ እና ሌላው አለም ላይ አንድ አልነበረም። ኢንፎርሜሽኑ ነበረን እየከፋ የመጣው አሁን ነው። ከአንድ ወር ከአንድ ወር ከምናምን በፊት ባለው ሁኔታ ማለት ነው። እና በዛ ጊዜ ውስጥ እንዲህ አይነት ነገሮች በጣም ከኛ ጋር የሚሰሩ አጋር ድርጅቶች እንደ ፖሊስ እና ፍትህ አካላት ይደውላሉ እንዲህ አይነት ችግር ደርሷል ባካችሁ ወደ እናንተ ልናመጣ ነበር ምን ይሻላል እያሉ በተደጋጋሚ ከሌላው ጊዜ በተለየ ነበር የሚጠይቁን እና ጉዳቱ ሁኔታ ከሌላው ጊዜ በተለየ ጨምሯል። በትክክል ጨምሯል። አሁን ላይ በኮቪድ አስራ ዘጠኝ ስጋት ሳቢያ ሴቶች ጥቃትን ለመጠቆም እየወጡ አለመሆናቸውን ጠቅሰው፣ ይህ ወረርሽኝ ሲያልፍ ግን ብዙዎች ወደ ፍትህ አካላት ይመጣሉ የሚል እምነት እንዳላቸውም ይናገራሉ። ደወልልን የነበረው ስልክ እጅግ በጣም በርካታ ስለነበረ አሁን መከፈቱን ሲሰሙ ደግሞ ጥቃት የደረሰባቸውን ሰዎች ወደ እኛ ማምጣታቸው አይቀርም። አሁን ሰው እየወጣም አይደለም ያለው ስርዓት ላይ ነው። በሽታው ብዙ ኢንፎርሜሽኖችን ወደዛ ወደዚህ እንዳያደርግ የያዘው ነገር ስላለ ነው እንጂ። ምክንያቱም ከእኛ ልምድ ተነስቼ ጥቃቶች የሚደርሱት በጣም በቅርብ ሰዎች በአባት፣ በወንድም፣ በአጎት ወይም ከክፍለ ሀገር እናስተምራለን ብለው በሚያመጡ የቅርብ ሰዎች ነው የሚሆነው እና እነዚህ ልጆች እንደዚህ አይነት ሁኔታ ደርሶባቸው በየአካባቢ እና ና በየ ቦታ እንዲህ አይነት ነገሮች ቢወጡ ይሄኛው ብቻ ሽልተር ይበቃል የሚል እምነትም የለንም። የሚኛየው ካለው ከስራ ሁኔታ በቅርበ ቅርበት ስለምናይ ማለት የቅርብሽም ሰው እንደዛ የሚያደርግሽ ከሆነ ወይ ጎረቤት ነው ሊጠቁም የሚችለው ወይ ትምህርት ቤት ነው ወይ እንዲህ በአንድ አጋጣሚ ነው። እንዲህ አይነት ነገሮች ለውጥ የሚችሉት ልጆች ስለሚሰሩ አይናገሩም። ስለዚህ ፖሊሶች እነዛ ልጆች የሚያጋምጡ ተባደራ መልኩ ማስቀመጣቸው የፍርድ ጉዳዩ በትክክል እንዲያልቅ ያደርጋል። አንዳንዶቹ ደግሞ የተለያዩ ብዙ ነገሮች ስለሚፈጠሩባቸው እነሱ እነሱ ነገሮችም ህክምና ያስፈልጋቸዋል። ምናልባት ያ ነገር ጎልቶ ወጥቶ ያ ሰው ካለ እንዲህ አይነት ነገር አለ ብሎ ሲጠቆም ፖሊስ ወይ አንድ አካል እዛ ጋ ይደርስና የሚመጡበት ሁኔታ ይመቻቻል ና እኔ አሁን እያሰጋኝ ያለው እንደዚህ አይነት ሁኔታዎች እየተፈጠሩ አይደለም። ማህበረሰቡ በሌላ ነገር አእምሮን፣ ስለተጨነቀ እና ስለተያዘ እንዲህ አይነት ነገሮች እየቆዩ በጣም እየገፉ ከወጡ በኋላ ነው ይደርሳሉ ብለን የምናስበው ማለት ነው። አሁን አዲስ በተከፈተው የድንገተኛ የሴቶች መጠለያ ውስጥ የሕክምና አባላት እንዳሉ እና ኮቪድ-19 ለመከላከልም ተገቢ የሆነ ጥንቃቄ እየተደረገ መሆኑን ገልጸው ይህን መጠለያ እንዲከፍቱ ላገዟቸው ባለድርሻ አካላትም ምስጋና አቅርበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ